ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ፕሮፌሰር አየለ በክሪ፣ በአክሱም ዘመነ መንግስት ውስጥ ታዋቂ ከሆኑት ንጉሶች ውስጥ አንደኛው ንጉስ ኢዛና ነው። ስለ ንጉስ ኢዛና አስተዳደግና ወደ ሥልጣን አመጣጥ የምናውቀው ነገር ምን አለ? ንጉሥ ኢዛና ኦፊሻሊ የምናውቀው አጼ ኢዛና በሚባል ነው። እንግዲህ አጼ ስንል የሚያሳየን ንጉሰ ነገስት መሆኑን ያሳየናል። ሁለተኛ ስለ እሱ የህይወት ታሪክ የምናውቀው አንደኛ አባቱ ኦሳና ይባላል፣ ሁለተኛ እናቱ ሶፊያ ትባላለች። አባቱም ንጉስ ነበር። ከእሱ በፊት እንደውም እነ ፍሬ ምናጦስ ወደ ኢትዮጵያ ገብተው እዛ አድገው ትምህርት የጀመሩበት ጊዜ ነበረ። ከዛ በኋላ ነው እንግዲህ ሂዛና ንጉስ ሆኖ የመጣው አክሱም ነው የተወለደው። ኢዛና ከሌሎቹ ለየት የሚለው ምንድን ነው? አንደኛ ተዳደጉ፣ ትምህርት መማሩን። ሁለተኛ ንጉስም ከሆነ በኋላ ከሌሎቹ ለየት የሚያደርገው ብዙ የሐውልት ቅርጾች ጥሎ መሄዱ፣ እነዚህ ሐውልት ቅርጾች ላይ ደግሞ የተለያዩ ጽሁፎች ማስቀመጡ፣ በተለይም ንጉስ ሆኖ የሚገዛቸውን ግዛት የሚያስተዳድራቸው ወይም የሚያስገብራቸውን ግዛቶች በሙሉ ጠቅሶ ረጅም የሆነ በአንድ ቋንቋ ብቻ ሳይሆን በሁለት ቋንቋ፣ በአንደኛው ድምፅ ያለው ግዕዝ ይባላል፣ ሁለተኛው በድምፅ የሌለው ግዕዝ እና ደግሞ በግሪክ የጻፋቸው ድንጋዎች አሁንም አክሱም ላይ አሉ። እና ቢያንስ ቢያንስ አምስት ድንጋዎች አስቀርጿል። ረጅም ጽሑፍ ነበረ ያጻፈው እና መሪዋዬ አለ አክሱም አለ እና ደግሞ አንዳንዶች እንደሚሉት ሳውዲ አረቢያም አለ። እንግዲህ ወደ ሰላሳ ነገስታት አሉ አክሱም ውስጥ። በአክሱም መንግስት ጊዜ ሰላሳ መንግስታት ንጉሶች አሉ። ከነዚህ ለየት የሚያደርገው ምንድን ነው? አንደኛ ከቅድመ ክርስቲያን እምነት በፊት ሌላ እምነት እንደነበረው ማሐረም ይባላል። አሬት ቶኪዶን የሚባሉ የተለያዩ አማልክቶችን ያመልክ ነበር፣ እና በዛ ጊዜም ብዙ ስራዎች ሰርቷል። ከዛ በኋላ ግን ክርስትናን በኦፊሴላዊ መንገድ የተቀበለ ለመጀመሪያ ጊዜ የመንግስት ሃይማኖት ያደረገ አጼ ይዛና ነው። እነዚህ እንግዲህ ዋና ዋናዎቹ ናቸው ማለት ነው። ሌላው ምንድን ነው? በጣም ሀይለኛ ንግድ በቀይ ባህር አካባቢ ያሉትን ይቆጣጠር ነበረ ስለሚቆጣጠርም ያንን ንግድ ለማሰማራት ለማሰራጨት፣ በዛም የሚገኘውን ጥቅም ለመሰብሰብ ሲል ፍራንክ አሳትሞ ነበረ። በታሪክ የመዳብና የብር ፍራንኮች የእሱ ተገኝተዋል። እርግጥ የወርቅ የእሱ ፍራንክ አልተገኘም። ግን እንዱ ምን ነበረ በወርቅ፣ በብር እና በመዳብ ፍራንክ ማሳተም ነበረ። እንግዲህ ይሄ ቀላል ነገር አይደለም። ንጉሥ ኢዛና ግዛት እስከምን ድረስ ይደርስ ነበር? ሰፍቶ ማለት ይቻላል። በተለይ በዛሬው ካርታ አኳያ ግልጽ ለማድረግ ለአድማጮች፣ ግዛት ስፋቱ እስከምን ይደርስ ነበረ? ሁለት ነጥብ አለ። ካደረግኳቸው ጥናቶች የሚያገኘኋቸው ነው። ከዚህ በፊት ግዛቶች ሲደረደሩ ኦፍኮርስ የምናያቸው ምንድ ነው ሐውልቱ ላይ የተጻፉት። እንግዲህ ሐውልት አጻጻፍ ስልት አለው ወይም ደግሞ የሚከተሉት ባህል አለ። ሲጀምሩ እኔ ንጉስ ወይም ደግሞ ንጉሠ ነገሥት ኢዛና ብለው ነው የሚጀምረው። በነገራችን ላይ በግዕዝ ስም በኢ አይጀምርም፣ ምክንያቱም ኢ አሉታዊ ነው። አሁን ለምሳሌ አንዳንዶቹ አይዛና ነው የሚሉት፣ እና ያ ምናልባት ሞር ትክክል ሊሆን ይችላል። የኢዛናን በምንወስድበት ጊዜ እነዚህ በሌላ ንጉሶች የሚተዳደሩ እሱ ደግሞ ንጉሠ ነገሥት የሆነባቸውን ወይም አትሊስት ግብር ያስገበራቸውን ስናይ እና ገአዜ አለ፣ አጋሜ አለ፣ ቲጉኔ ይባላለ። ወደ መሀል ደግሞ ስንመጣ አድዋ አለ፣ ዚንጋባኔ አንጋቦ፣ ቲያማ፣ አጣጎይ ካላ፣ ሰሜን ከዛ ደግሞ ከናይል ታሻገር ይላል ፒፕል ሁሉ ብዮን ዘናይል ወይም ደግሞ ከማይል ባሻገር እንግዲህ ወደ ደቡብ ምዕራብ ኢትዮጵያ ይሄዳል ማለት ነው። ላሴኔ ዛ ገበላ ይላል። ይሄ ደግሞ ተራራማና ፉሎሃ ያለበት ይላል። ይሄም ወደ ሰሜን ነው፣ ከአክሱም ወደ ሰሜን። ከዛ አጣልሞ ቤጃ ቤጃ የሚባለው ያው ወደ ከረማ አካባቢ እስከ ሱዳን የሚሄድ ነው። ታንጃይታይ የሚላለ ይሄ ፍሮንቲር ስወፍ ጅፕት ይላል። ወደ ግብፅ የሚጠጋ ወደ ግብፅ የሚጠጋ ነው። ከዛ ደግሞ አኔ መጢኔ የሚባለው አሉ ከዛ ደግሞ ሰሲያ ወይም ደግሞ ሳሱ ወደማይደረስበት ተራራ ይላል እና ይሄ ሻሹ ሳሱ ይህ እንግዲህ ወርቅ የሚገኝበት ነው። ከዛ ደግሞ ሶላቴ ይላል። ሶላቴ ወይ ሶማሌ አካባቢ ያለውን ነው። ከዛ እንግዲህ አልፎ ደግሞ ክሌም የሚያደርጉት ከቃይ በር ባሻገር ያሉትን ሀገሮች በተለይም እንዳገዛዛቸው ሆማር ይላሉ፣ ራይዳን ይላሉ፣ ሀድራማዎት ይላሉ። እነዚህ ደግሞ ከባህር ባሻገር በአሁኑ የመን የሚገኙ ግዛቶች ናቸው፣ እና አንዳንዶቹ እስከ ደቡብ ሳውዲ አረቢያ ድረስ ይሄዳል፣ እና እነዚህን ያጠቃልለ ነው እና እንግዲህ፣ ምንድን ነው እነዚህ ስሞች አንዳንዶቹ ግልጽ አይደሉም፣ እስካሁን አንዳንዶቹ ታውቀዋል። ያው እንግዲህ በጂኦግራፊ አቀማመጣቸው ከወሰድን አንድ እስከ ግብጽ ወሰን ድረስ ይሄዳል። ሁለተኛ ወደ ታች ምን እንደጠቀስኩልህ ከአባይ ባሻገር ይሄዳል። ሶስተኛ የሶማሌንም ያጠቃልላል አራተኛ፣ ያው ወደ የመን እና ደቡብ አረቢያ። እነዚህ ሁሉ ያጠቃለለ በጣም ሰፊ የሆነ ግዛት ነበረ። አጼ አይዛና ያስተዳድሩ የነበረ ካነሱት አንዱ የግዛቱ እስከ ሶማሊያም ድረስ እዛ ውስጥ ሊሆን ይችላል በዛሬው ሶማሊያ የሚል አንስተዋል። እንደሚያስታውሱት በቀደም ሲልም በኢትዮጵያና በሶማሌ መካከል ካሉ የታሪካዊ የግዛት ክልሎች ውዝግብ ውስጥ አንዱ በሶማሌ በኩል ድንበራችን እስከ አዋሽ ወንዝ ድረስ ነው የሚሉ በዛም የተነሳ ካንዴም ሁለቴ በሃምሳ ስድስቱም ሆነ በስልሳ ዘጠኙ ጦርነት ሶማሌ ይገባኛል ጦርነት ሁሉ ከፍታ ነበር። በእኛ በኩል እንደዚሁ በአፈ ታሪክም የሚናገረው የኢትዮጵያ ግዛት በተለይም በአይዛና ዘመነ መንግስት እስከ በርበራ አልፎም ሞቃዲሾ ድረስ ይደርስ ነበር። የሞቃዲሾ ስያሜ እንዳውም መቅደስ ነው ከሚልም አኳያ የሚነገሩ አሉ። በተለይ ከአጼ ቴድሮስ ታሪክ ጋር ተያይዞ ይህስ ምን ያህል እውነት ነው? በሶማሊያ በኩል የኢትዮጵያ ግዛት እስከ በርበራ ወይም መቅደሾ ድረስ ይደርስ ነበር? በጣም ጥሩ ነጥብ ነው ያነሳኸው። እንግዲህ ሁለት እንትኖች አሉ ታሪክ ላይ የምናውቀው አንደኛ ሶማሌ ወይም ሶማሌ የሚለው ሶማል ወይ ሶማሊ የሚለው ቃል ለመጀመሪያ ጊዜ በጽሁፍ ላይ የተገኘው አስራ አራተኛው መቶ ክፍለ ዘመን ነው። ባሀቅ ዘመን እንደው ሞቃዲሾን ተቆጣጥረ ሞቃዲሾ የተገጠመላቸው ግጥም ተብሎ እዛ ላይ ነው ሶማሌ የሚለው ቃል ለመጀመሪያ ጊዜ የተጠቀሰው። ከዛ በፊት በጽሁፍ ላይ የለም ያ ቃል። ሁለተኛ ያ አካባቢ በጥንት ታሪክ ውስጥ የሚታወቀው በዕጣን አምራችነቱ ነው፣ በከርቤ አምራችነቱ ነው። በዛ ነው ዋናው የሚታወቀው። ሁለተኛ ደግሞ ከአዶሊስ ውጭ አዶሊስ የዋናው የአክሱም ወደብ ነበረ። ከሱ ውጭ ደግሞ በጣም የታወቀ ጥንታዊ ወደብ አሁን በርበራ የምንለው ዘይላ የምንለው በሶማሌላንድ የሚገኝ ወደብ አለ። እሱንም በተለይ በሚዲቫል ፔሪየድ በጣም በሰፊው ይጠቀሙበት ነበረ። ምክንያቱም የላይኛው ዛሃላክ ሀይላንድ በአረቦች ስለተያዘ፣ አዶሊስም ጥቅም ላይ መዋል ስላቆመ በዘይላ በኩል በዛ በኩል ነበረ የኢትዮጵያ የውጭ ኤክስፖርት የሚወጣው። እና እንግዲህ እነዚህን ሁሉ በምናይበት ጊዜ በዛ በጥንት ዘመን ያ አካባቢ ምን ተብሎ ይጠራ ነበረ? አዛኒያ ተብሎ ይጠራ ነበር። ይሄ ኮስታል ላይኑ የሶማሌ ከሞምባሳ እንደውም አልፎ እስከ ታንዛኒያ ድረስ ያለው አዛኒያ ተብሎ ይጠራ ነበረ። እና ይሄንን አዛኒያ የሚለው ስም ተጠቅሷል በኢንሻንት ኢንስክሪፕሽንስ ላይ እና ያንን የዕጣን ከርቤ ይሸጣሉ እዛ ያሉት አምራቾች። ግን ዋናውን ገበያውን የተቆጣጠረ የነበረው የአክሱማይት ኤምፓየር ነበረ። እንደዛ ላይ እንግዲህ መጽሐፍ የሚለን እሱን ነው። አሁን ቅድም ያመጣኸው ነጥብ አለ። ሶማሌ ውስጥ ሲቲ ስቴቶች ናቸው እንጂ ኤምፓየር አልነበረ። ሲቲ ስቴት የሚባለው ምንድነው? የኮስታል ላይሉን ተከትሎ የተፈጠሩ የከተማ መንግስታት ማለት ነው። የከተማ መንግስታት ብቻ እና ብዙ ነበሩ። ያው ባርካ፣ ሞቃዲሾ፣ ሲማዩ እያለ ይቀጥላል። እነሱ በሙሉ ሲቲ ስቴትስ ነበሩ። በኋላ ደግሞ በኃይል ለምተዋል። በተለይ አረቦች ወደዛ በሄዱበት ጊዜ ከኦማን ከፐርሽያን ገልፍ ወደዛ በሄዱበት ጊዜ ታላቅ የንግድ መናኸሪያ ከተሞች ነበሩ። ከዛ ውጭ ከሲቲ ስቴቶች ውጭ እንደ አክሱም የሆነ ታላቅ ኢምፓየር በዛ አካባቢ አልነበረም። እርግጥ ሁሉንም ተቆጣጥሮ ላይሆን ይችላል ወይም ደግሞ ልክ እንደ ሌሎቹ እነሱንም በአስገባሪነት ወይም ደግሞ በፈቃደኝነት በኤምፓየሩ ስር አድርገዋቸው ይሆናል እና ግን ያንን የጣን ገበያ ይቆጣጠር የነበረው ያው የአክሱማይት ኤምፓየር ነው እና በዛ ከሄድም ምንም የሚያስኬዳቸው የለም እና አሁን ያሉት ክሌሞች በሙሉ ዘመናዊ አሁኑ ጊዜ የመጡ ናቸው። ብሪቲሽ ኮሎኒያሊዝም፣ በኢጣሊያን ቅኝ አገዛዝ ምክንያት የተፈጠሩ የናሽናሊዝም መቀስቀሻ ናቸው እንጂ ከታሪኩ ከተሄደ እንደውም ሶማሌ እኮ ብንሄድ የምናገኘው ምንድን ነው? ብዙዎቹ የቦታ ስሞች እዛ የሚገኙትን የቦታ ስሞች በምንመረምርበት ጊዜ አብዛኞቹ ከኦሮሞዎች ጋር የተያያዘ ነው። ዋቃ ወይም ደግሞ የጥንት አሁን የማንቀበለው ተርም ጋልካየዋለ ብዙ ስሞች አሉ ከዛ ጋር የተያያዘ እና ያንን ሁሉ በምንወስድበት ጊዜ ያስቸግራል ያ እስካዋሽ ያልከውን እንትን ለማለት በጣም ያስቸግራል። በንጉስ አይዛና ዘመነ መንግስት ያክሱም ገናና መንግስት እንደነበረ ይነገራል። ያም አንዱ ገናና ያደረገው የኢኮኖሚው ጥንካሬ ነው። በዛ ወቅት ኢኮኖሚው ምን ይመስል ነበር? ከሌሎች አንጻር ሲነጻጸር የንግድ ግንኙነቶቹስ በሀገር ውስጥም ሆነ በውጭ ምን ይመስላል? ዋነኛ የአቅርቦትና ግብዓቱ ልውውጦችስ ከነማ ጋር ነበር ማለት ይቻላል ካለው ታሪካዊ መረጃዎች አኳያ? በጣም ጥሩ ጥያቄ። ስለ ሀያልነቱ ስናወራ እንደጠቀስከው አንደኛው ዋናው ኢንተርናሽናል፣ ወይም አለም አቀፍ ንግድ ነው። ግን መገንዘብ ያለብን ምንድን ነው አለም አቀፍ ንግዱን በዛ አካባቢ ያለውን ለመቆጣጠር አክሱም የቱ ጋ ነው ያለው ብለን መጠየቅ አለብን። እና እንግዲህ አክሱም ያለበትን ቦታ በምናይበት ጊዜ አንደኛ፣ ለአረቢያ እና ለኤዥያ ቅርበት ያለው ነው። ሁለተኛ፣ ከሌላ ለአፍሪካ በተለይም ሰሜን ምስራቅ አፍሪካ እነ ሱዳን እነ ግብፅን ጨምሮ ከዛ አልፎ ደግሞ ይሄ ሮማን ኤምፓየር የሚባለው ግሪኮ ሮማን ኤምፓየር የሚባለው ሜዲትራኒያን አካባቢ እንግዲህ ይህን ሁሉ በደንብ በዝርዝር ብዙ ታሪክ አዋቂዎች ጽፈውታል እና ደግሞ ምስክርም ተገኝቷል። እነዚህ ቦታዎች በምንሄድበት ጊዜ ምንድን ነው የምናገኘው? አክሱም የተቀረጹት ፍራንኮች ወይም ደግሞ ዲናሮች ፍራንኮች እዛ ተገኝተዋል እና ያ የንግዱ ምልክት ነው፣ ማለት ነው። ሌላው እንግዲህ ምንድን ነው ወደ ደቡብ ስንሄድ ከአክሱም ደቡብ ማለት ወደ ታች፣ አንደኛ ኢትዮጵያ፣ ሁለተኛ ከዚ አልፈን ደግሞ ወደነ ኬንያ፣ ወደነ የተቀሩት አፍሪካ ሀገሮች በምንጠይቅበት ጊዜ የታሪክ መጽሐፍት ዝም ነው የሚሉት። ከአሁንም በቂ ምርምር በዛ አካባቢ አልተደረገም። ግን ምንድን ነው የምናውቀው አክሱም ወደ ውጭ ከምትልካቸው እቃዎች አሁን እንግዲህ አንዳንዶቹ እንደውም ጥያቄ ውስጥ እያስቀመጡ ነው። ሲቀመጥ ምንድን ነው ልክ አሁን እንደምናደርገው አድርገው ያስቀምጧቸዋል። ማለትም ሮ የሚባል ይሄ ጥሬ እህሎች ወይም ደግሞ ጥሬ ከብት ወይም ደግሞ የዝሆን ጥርስ፣ የራይኖሴሮስ ቀንድ፣ የኤሊ ሼል ነው የሚሉት። በዛ ትልቅ ኤምፓየር ሊፈጠር አይችልም። እና አሁን እንደ ዴቪድ ፊሊፕሰን አይነቱ በቅርብ በአክሱም ባደረገው ጥናት እንዳየው ከሆነ ብዙውን ጊዜ ያ በያዝግ ነው ወይም ደግሞ የውጮቹ የራሳቸውን ከፍ ከፍ ለማድረግ ያደረጉት ነው እንጂ በአክሱም ውስጥ አሁን ለምሳሌ እሱ እንዳገኘው ወይን የሚጠምቁበት የድንጋይ ጋንዳ ሰርተው የሚጨፈልቁበት የሚጠምቁበት ተገኝቷል። አሁን አንፎራ የሚባል አለ። ከውጭ ወይን ይመጣል ወይም ዘይት የሚመጣበት የሚባል ማሰሮ እና ይሄ ማሰሮ ምንድን ነው ሾጠጥ ብሎ ይሄዳል። እንግዲህ ተሸክመው ሲመጡ እንዳይፈስ እንዳይበላሽ ፈሳሽ ነገር ስለሆነ ከሩቅ ሲመጣ እና እሱ የሚለው ምንድን ነው አምፖራ ኢትዮጵያ የሚሰራ ነበር፣ ብርጭቆ ወይም ደግሞ የጠርሙስ እቃዎች ኢትዮጵያ የሚሰራ ነበር እና እነዚህ ነገሮች ከውጭ ብቻ መጡ ማለቱ ትክክል አይደለም ይላል እና እኔም እኔ እንደዛ አይነት አቋም እያያዝኩ ነው ያለሁት። ሌላው ምንድን ነው ወርቅ ወደ ውጭ ይልኩ ነበረ እና ይህ ወርቅ እንግዲህ በሁለት መልክ ነው አንደኛ ጥሬ ወርቅ፣ ሁለተኛ የምናተሟቸው ፍራንኮች የወርቅ የብርና የመዳብ ናቸው። እነዛ የወርቅ ፍራንኮች ወደ ውጭ ይወጣሉ በንግድ ጋራ ተያይዘው። እንግዲህ ቁም ነገሩ ምንድን ነው ወርቁ ከየት መጣ የሚል ጥያቄን ማንሳታችን አይቀርም እና ይሄ ወርቁ ከየት መጣ ሲባል ሳሱ የሚል ቃል አለ። እንግዲህ በታሪክ የተመዘገበ ሳሱ ላይ ሳይለንት ፍሬድ አረጉ። የጸጥታ ትሬድ የሚባል አለ። ይሄ እንግዲህ በምዕራብ አፍሪካም የተለመደ አነጋገር ስልት ነው። አንተ ዕቃውን ታስቀምጣለህ። ወርቅ ደግሞ አምራቾች ቦታቸውን እንዲታወቅ አይፈልጉም አምራቾቹ ለዛ ዕቃ ይሄን ያህል ወርቅ ነው የምንሰጠው ብለው ሰው የሌለበት ያስቀምጣሉ። እና ያ ዕቃውን መጀመሪያ ያስቀመጡት የአክሱም ወኪሎች ከተስማሙ እና እነዛ ደግሞ ወርቁን የሚያቀርቡት ከተስማሙ ንግዱ ተካሄደ ማለት ነው። ቁም ነገሩ ምንድን ነው? እኔም አሁን ለዚህ ጥያቄና መልስ ዝግጅት በማደርግበት ጊዜ በጣም ስትራይክ ያደረገኝ ምንድን ነው? አንደኛ እነዛ ወርቁን የሚያመርቱ ከዛ በኋላ ደግሞ ከአክሱማይትስ ጋራ የሚነግዱት ኃይል ያላቸው መሆን አለበት። ኃይል ከሌላቸው ራሱ አክሱም በቁጥጥሩ ስር ያደረጋቸው ነበረ ያ አይደለም ይሄ ትሪቢት አይደለም የሚከፍሉት ንግድ ነው እና ሁለተኛ እንግዲህ ሳሱ ሲባል አሶሳ ሊሆን ይችላል አድ ኦላ ሊሆን ይችላል አድ ኦላ የሚባለው አሁን ክብረ መንግስት ተብሎ በኋላ የተሰየመ ያ አካባቢ ሊሆን ይችላል ያ ከሆነ እንግዲህ አሁን ታሪክን ስናጠና ስንመረምር ምንድን ነው ሰሜን እንልና ሰሜንን ደግሞ በትግራይ እና በኤርትራ ብቻ እንወስን እና እናቆማለን። ደቡቡን እንግዲህ ትንሽ ጀነረስ ከሆን ከሜዲቫል ፒሪየድ ጀምሮ ነው እንጂ ከዛ በፊት ያለውን አናይን። ይሄ ወርቅ ንግድ ካለ ማናቸው ይህንን ወርቅ ያመርቱ የነበሩት ከወርቅ ከምርት ጋራ ከአክሱም ያገኙትን ተጠቅመው ምን አደረጉ? እርግጥ እናውቃለን። በከፋም ሆነ በወለጋም ሆነ በደዋሮም ሆነ በታች ባሉት መንግስታት እንደነበሩ እናውቃለን። ንጉሶች እንደነበሩ እናውቃለን። ግን ታሪካቸውን ስንጀምረው ወደ መካከለኛው ዘመን ነው የምንጀምረው። ኦፍኮርስ ብዙ ጥናት አላደረግንም እና እኔ የማስበው ምንድን ነው ይህ ሳይለንት ትሬድ የሚባለው ሳሱ የሚባለው እና ከነሱ ጋር ደግሞ የተያዙት እነዚህ ወርቅ አምራቾች ላይ ታሪክ ምርመራ ማካሄድ ይኖርብናል። አመለካከታችን ስለ አክሱም ስናወራ ያ ደግሞ ሰፊ ወደ ታችም ወደ ደቡብ ምዕራብም ጠልቆ መግባቱንና ያ ደግሞ ከዛ አካባቢ ካሉት በተለይ ከወርቅ አምራቾች ጋራ ግንኙነት እንደነበረው ንግድ ይለዋወጡ እንደነበረ እና አሁን ብዙውን ኢንፎርሜሽን የአክሱምን ታሪክ ስንጽፍ ስንመራመር ብዙዎቹ የታሪክ ተመራማሪዎች የውጭ ሰዎች ናቸው። ኦፍኮርስ የእኛዎቹ አልጻፉም ማለት አይደለም እነ ዶክተር ስርግው አሉ። እነ ዶክተር ታደሰ አሉ፣ አቶ ተክለ ጻድቅ መኩሪያ አሉ፣ ብዙ የጻፈ አሉ። እነሱ አልጻፉም ማለት አይደለም ግን ምንድነው ተጽዕኖው ያለው ይሄ የውጭ በተለይ ምንድነው ፌቨር የሚያደርገው የነ ሮማን ኤምፓየርን የነ ፐርዣን ኤምፓየርን የእነ ህንድን ነው። እና አክሱም ደግሞ በቃ ልክ ተይ ባህር አፍንጫ ስር ያለች በቃ፣ ከዛ እናስፍ መስመሩን የምናሰምረው እዛ ጋ ነው። እና አሁን እኔ ለታሪክ ተመራማሪዎች ቻለንጅ የማቀርበው ምንድን ነው ያ ነገር ትክክል ነው ወይ? ለምንድን ነው እሱ ወደ ውስጥ ገባ ብለን? ምክንያቱም የውጭ ተመራማሪዎች ሲመጡ ህዝብ የሆነ ነገር ማየት ይወዳሉ እንደ ሐውልት አይነት ነገር ፓላስ፣ ትልልቅ ፓላስ፣ ትልልቅ አርኪኦሎጂካል ቅርሶችና ያው ነው እዛ ላይ ነው የሚያተኩሩት። እና እርግጥ ወደ ውስጥ ጠለቅ ብሎ ለመግባት አስቸጋሪ ነው እና ይሄ ነገር እንደገና መይታየት አለበት ብዬ እንደ ቻለንጅ አቀርበዋለሁ። ሌላው ከዚሁ ጋር ተያይዞ አንዱም የአክሱም ስልጣኔን በተለይ መገለጫ የሆነው ኢትዮጵያ ውስጥ በመላው ዓለምም እንደሚታወቀው አንዱ የጽሑፍ ስራዎቹ ቅድምም እንዳነሱት በወርቅ ገንዘብ የመገበያየቱ የጽሑፍ ስራዎች መኖራቸውና የአክሱም ሐውልትም ታይተው የማይታወቅ እስካሁንም ድረስ በዛ ወቅት የነበረው የምህንድስና ስራ እንዴት ያንን የሚያክል ከወጥ ከሆነ ድንጋይ ተቦርብሮ ቀጥ ብሎ እንዲቆም ማድረግ እንደቻሉ አሁንም ድረስ ምርምር ላይ ያለ ጉዳይ። ያ በተለይ የአክሱም ሀውልት መቆም በላኢዛና መንግስት ወይም ለዛ ወቅት ለነበረው የአክሱም ዘመነ መንግስት ምን አይነት ልዩ ታሪክ ስፍራ ይኖረዋል ይላሉ በኢትዮጵያ የስልጣኔ ታሪክ ውስጥ? በጣም ጥሩ ጥያቄ። እንግዲህ አሁን ጥሩ ነጥብ አመጣ። የአክሱም ሀውልት በተለይ እንግዲህ እነዚህ ለምንድነው የሚሠራ ብለን እንጠይቃለን። መጀመሪያ የሚሠሩት ሀውልቶች ከኛ አንጻር ካየው ለታሪክ ክፍል ሊሆኑ ነው። ከኛ አንጻር ከዚህኛው ትውልድ ከነሱ ቀጥሎ ለመጡ ትውልድ ቅርስ ስትተው በዛ ቅርስ እንግዲህ ማንነት፣ መበርታት፣ ኢንስፓየርድ መሆን ሁሉ ነገር አለ። ሌላው ደግሞ ምንድን ነው ሲሰሩት አሁን ለምሳሌ ቅድም እንዳልኮ ሀውልቱ በተለይ አሁን ይ ሰላሳ ሶስት ሜትር እርዝማኔ ያለውን ሀውልት በምትወስዱበት ጊዜ የወደቀው ማለት ነው። አንደኛው እንግዲህ ትልቁ አምስት መቶ ሀያ ትሆን የሚከብደው እና እሱም በምትወስድበት ጊዜ አንድ ቦታ ተፈልፍሎ ተቀርቦ እና ልክ ባለ ብዙ ስቶሪስ ፎቅ ቤት እንደ ፎቅ ቤት ዲዛይን ተሰርቶለት በሚያምር መልክ ተቀርጾ ደግሞ ያ አቀራረጹ በጣም ኮንሳይዝ የሆነ ትክክል የሆነ ያልተዛባ ላይን፣ ሲያዩት ግን ከሀውልቱ ጋራ የማላቅቅ አይነት ሀውልት ሲሰራ የመጀመሪያው ጊዜ ነው። በዓለም ላይ እንደዛ አይነት ሀውልት ተሰርቶ አያውቅም። እነ ግብጾች እርግጥ ኦብሊስክ ሰርተዋል፣ ፒራሚድ ሠርተዋል። ግን በርዝማኔም ሆነ በክብደት በዓለም ላይ የትም ቦታ በዛን ጊዜ ሙከራ አልተደረገም እና ያም ስላስደነቃቸው ነው። ዩኔስኮዎች የዓለምን ቅርሳ ቅርሶች ይመዘግባሉ እና በዋና ታላቅ ተብሎ ከተመዘገቡት ውስጥ ይህ የአክሱም ሀውልት ስፔሲፊክሊ ተጠቅሶ ተጨምሯል በዩኔስኮ። እና እነሱም ሲሉ ምንድን ነው የሰጡት መግለጫ ምንድን ነው? የሰውን በዛን ጊዜ የነበረውን የሰውን ከፍተኛ እውቀት፣ የሂሳብ እውቀት፣ የጂኦሜትሪ እውቀት፣ የአቀራረጽ እውቀት፣ የሜሶን እውቀት የሚያሳይ እና ንጉሱም ደግሞ ያንን ሳሰራ እንግዲህ ምንድን ነው ቀላል ነገር አይደለም። አንደኛ ሁለት ሶስት ኪሎ ሜትር ርቀት ላይ ነው ያለው የሚፈለፈልበት ቦታ ከዛ የሚተከልበት ቦታ መጓዝ አለበት። እንግዲህ ያን ጊዜ ብዙ ዝሆኖች ነበሩ የአካባቢ እንደውም ከነት ግብጽ ድረስ እየመጡ እዛ ዝሆን ያድኑ ነበረ እና ዝሆኖች አሉ። እና ዝሆኖች በሁለት መልክ ጥቅም ላይ ይውሉ ነበር፣ አንደኛ ከባድ እቃዎችን ለማጓጓዝ ሁለተኛ ሀንትድ ሆነው ይገደሉና ኩምቢያቸውን ይወስዳሉ። እና የዝሆን ጥርስ ደግሞ በጣም ተፈላጊ ነው በዛን ጊዜ በነበረው ዓለም እና ዩኔስኮ ይህንን ሲመዘንግብ ሁለት ነገሮች ነው ያለው። አንደኛ ይህ ሐውልት አቀራረጹ ኤክስኩዊዝት የሚል የእንግሊዝኛ ቃል ነው የተጠቀመው፣ በቃ በጣም ጥንቃቄን የጨመረ እውቀት ያለበት አድርጎ ነው የሚያስደምጠው። ሌላው ምናሉ እነሱ ያንን እንትን ሲዳኙ ሲዳኙ ምናሉ? አክሱም ሐውልት ለመጀመሪያው አንድ ሺህ ዓመት አይኮን ነው። አይኮን እንግዲህ ማለት ምንድን ነው ለየት ያለ ያንን የሚያስታውሰን የዛን ጊዜ ዘመኑን እንግዲህ አንድ ሺህ ዓመት ነው የምናወራው። ለምሳሌ አሁን የኤምፓየር ስቴት ህንፃ አለ ኒውዮርክ ሲቲ እና እሱ የታወቀ ነው። ይሄ ዘመናዊውን ጊዜ ሊያስታውሰን የሚችል ወይም ትዊን ታወርስ የሚባሉት ያን የፈነዱት እሱን ያስታውሰናል። እና በዛን ጊዜ ይህ አሁን የመጀመሪያውን አንድ ሺህ አመት ምን ተደረገስ ብለን ስናወራ ቶሎ አእምሯችን ውስጥ የሚመጣው የሚቀረጸው ይህ ሐውልት እና አይኮን ሆኗል ማለት ነው። በጣም ልዩነቱ ልዩ ስለሆነ ያንን ዘመን የሚያስታውሰን ይለዋል። ሌላው ደግሞ ምንድን ነው? ከሐውልቱ ጋር እንግዲህ ቅድም እንዳልኩ ሐውልት ለምን ይሰራል? ሐውልት አንደኛ የመቃብር ምልክት ነው አንድ ሁለተኛ ደግሞ ሐውልት ምንድን ነው የድል መቀዳጃን ማብሰሪያ ነው። እና በሁለት መልክ ነው እንግዲህ ማየት ያለብን እነዚህ መቃብር ምልክት የሚሆኑት የአክሱም ያለው እነዚህ በድሬስ ይባላሉ። የተቀረጹት ሀውልቶች ውስጣቸውን በምንገባበት ጊዜ በጣም የተወሳሰቡ የመቃብር ስፍራዎች ናቸውና እና ያ መቃብር ስፍራነታቸውን አርኪኦሎጂስቶች እንዳስቀመጡት የነገስታቱና ቤተሰቦቻቸው እና እንደ እድል አልባ ሆነን ብዙዎቹ የመቃብር ስፍራዎች በኋላ ቅርስ ተመራማሪዎች መጥተው ሲቆፍሩ ተዘርፈው ነው ያገኟቸው። አንዳንዶቹ እንዳለ የመቃብሩ ቦታ አለ፣ ግን ውስጡ እቃው በሙሉ ተዘርፎ ነው ያገኙት። እና ይሄ በጣም የሚያሳዝን ነው። ምክንያቱም ታሪካችንን ወሰደብን ማለት ነው። ታሪክ እንዳንጽፍ አደረገን ማለት ነው። ያ ሁኔታ ግን ስቲል አሁንም እንደዛ ሆኖ ርዝራዦች ሄደው ቆፍረው አግኝተዋል። ሶስት የመቃብር ስፍራ አለ፣ የተለያየ እነዚህ አሁን ስቲላ ፓርክ የሚባሉት ወይም ደግሞ ዋናው የነገስታቱ መቃብር ያለበት አክሱም ላይ እና እዛ ውስጥ በሄዱበት ጊዜ የተለያዩ የሸክላ ስራዎችን አግኝተዋል። እና እነዚህ ደግሞ የሸክላዎች ሲመረምሩ ከየት ነው የመጡት? ምክንያቱም የሸክላ ጦርነቱ ምንድን ነው፣ በየዘመኑ የሚሰሩት የየራሳቸው ማህተም አላቸው። ለምሳሌ ከሜሮዌ ወይም ከኑቢያ የሚመጣው ቀይና ጥቁር ነው። ከራሳችን የምንሰራው ደግሞ የሮዝ አይነት መልክ አለው። እና የተለያየ እንትን አለው ከየቦታው ጋራ የተያዘ አለ። እና በዛ ሊያውቁ ይችላሉ ከየት መጡ የሚሉትን። ቁም ነገሩ ምንድን ነው? ይሄ ሀውልት ሲሰራ አንደኛ እንደ ሞዴል ነው። ምክንያቱም ቤት አለው፣ በር አለው፣ መስኮት አለው። ቅድም እንዳልኩት እንግዲህ ይሄ ሰላሳ ሶስቱ አስራ ሶስቱ ስቶሪስ ወደ ላይ ፎቅ ነው ማለት ነው። እና የዛን ዘመን የቤቱን አሰራር ሞዴል ነው ማለት ነው። ሌላው ቁም ነገር እና እንግዲህ ስለ ቤት አሰራር በምንሄድበት ጊዜ ልክ የአክሱም ሐውልት ላይ የሚታየው ቅርጹ የት እናገኛለን? ደብረ ዳሞ ስንሄድ እናገኘዋለን። አሁን ለምሳሌ የደብረ ዳሞ ገዳም ቤተ ክርስቲያን በምናይበት ጊዜ አሰራሩ ጥንት እንደዛ ነበር የሚሰራው። ይሄ ደግሞ እንትናል የዝንጀሮ ፊት የሚሉት አለ እንደ ቢም ሆኖ አክሮስ የሸገር የሚተከል እንጨት አለ። እና እሱን በምትወስድበት ጊዜ ምንድነው የሚያሳይህ ያ አክሱም ላይ ያለው ሞዴሉ ነው ማለት ነው። በዛ መንፈስ ብዙ ቦታ ተሰርቶ ነበር። በዛ ሌላው ደግሞ በጣም ኢምፖርታንት ነጥብ ለአክሱም ገናናነቱ ዋናው ቁም ነገር ምንድን ነው? ውሃ ነው። እንደኔ ግምት ውሃ ነበራቸው፣ ከፊ እርሻ ነበራቸው። ሁለት አይነት እርሻ ነበረ የሚጠቀሙት፣ አንደኛው እርሻ በዝናብ ሁለተኛው እርሻ በመስኖ። በተለያዩ ቦታዎች ግድቦች ነበሩ። ድንጋይ ፈልፍለው ውሃ ማጠራቀሚያ ነበራቸው። አሁን ደብረ ዳሞ ስትሄድ እና አምባ የሚባሉ እነዚህ የተለያዩ ገዳማት አፋፍ ላይ አምባ ላይ ወይም ደግሞ ተራራ ላይ ያሉትን በምታይበት ጊዜ ዙሪያቸው ምንም መግቢያ የሌለበት ያው ኦፍኮርስ መሰላል ወይም ደግሞ ገመት ትጠቀማለህ እነሱ ጋር ለመድረስ በምትሄድበት ጊዜ ድንጋውን ፈልፍለው እንደ ውሃ ማጠራቀሚያ ቦታ ይሰራሉ፣ ተሰርቷልም በዛን ጊዜ ይሄ የአካባቢ እጅግ ለም የሆነ ብዙ የተለያዩ እህሎችን ሊያበቅል የሚችል ስለሆነ በራሳቸው በቂ ምግብ ስለነበራቸው አስተማማኝ የሆነ ፉድ ሴኩሪቲ እንለዋለን አሁን ስለነበራቸው እና ብዛቱም ሰፊ ስለሆነ ያንን እንግዲህ ሌላ ስራ ላይ ሊሰማሩ ይቻሉ ማለት ነው እና እዚህም እንግዲህ እኛን የሚያሳየን ምንድን ነው አንደኛ በቂ ወይም ደግሞ ትርፍ ያለው እህል ማምረት መቻላቸውን ያሳየናል። ሁለተኛ ሰራተኛው ደግሞ በጣም በጣም ሰራተኛ ጎበዝ ስለሆነ ንጉሱ ደግሞ ያንን የማስተባበር ኃይል ስለነበረው አጼዎቹ እሱን የማስተባበር ኃይል ስለነበራቸው እንደዛ አይነት አስደናቂ ስራ ለታሪክ ከትውልድ ትውልድ አልፎ እኛ ጋር ድረስ እንዲደርስ ያደረገ ለመተው ችለዋል ማለት ነው እና በዛ እንግዲህ ገናናነታቸውን፣ ሁለተኛ ደግሞ ያንን ያየ እነሱን ሊደፍር አይችልም። እና ስለሆነም ያም እንግዲህ በራሱ ሲምቦሊክሊ እንትን ይፈጥራል ማለት ነው። የመረጋጋትን ይፈጥራል ማለት ነው። እና ይሄ ያጠቃለን ነው ለማለት ይቻላል። ሁን እንዳሉት ቅድም እንደጠቀሱት ያክሱም ሀውልት ለኢትዮጵያ ታላቅ ቅርስ ነው፣ ለኢትዮጵያዊ ማንነትም መሰረት ሊሆን ይችላል የሚል አተያ ያሉት፣ በእርሶ በኩል ቀደም ሲል ቀድሞው ኢህአዴግ መሪ በኢህአዴግ የሽግግር መንግስት ውስጥ ወይም ኢህአዴግ የሽግግሩ መንግስት መሪ በኋላም ጠቅላይ ሚኒስትር የነበሩት የአክሱም ሀውልት ለሌላው ለወላይታ ወይም ሌላው ለቀረው ምኑ ነው ብለው ነበር። በዛም በእርግጥ ብዙ ተችተውበታል። በሌላ በኩል ደግሞ አሁን እንዳነሱት በአንዳንድ ወገኖች ዘንድ ያ የሰሜኖች የስልጣኔ ታሪክ ነው እንጂ የኛ አይደለም የሚሉ እንዳሉ ነው። እነዚህ አይነት የፖለቲካዊ አተያዮች ወይም በፖለቲከኞች ዘንድ የሚነገሩ የፖለቲካ አተያዮች ከታሪካዊ እውነቶቹ አኳያ ምን አይነት ታሪካዊ ሕጸጽን ይፈጥራሉ? ወደፊትስ ኢትዮጵያ ውስጥ የኢትዮጵያ ታሪክን በውል ሕብረተሰብ ውስጥ እንዲሰርጽ ለማድረግ እና የጠራ ታሪክ እንዲኖር ምን መደረግ አለበት ይላሉ? በተለይም በታሪክ ባለሙያዎችም ሆነ በመንግስት ደረጃ እንደ ፖሊሲ። በጣም ጥሩ ጥያቄ ነው። እንግዲህ ምንድነው አሁን ያነሳቸው ነጥቦች፣ አንደኛ ታሪክ ጸሐፊ ጽፈዋል፣ ታሪክ ተመራማሪ ጽፈዋል። ሁለተኛ ደግሞ ታሪክን ያንን ታሪክ ለፖለቲካ ጥቅም የሚያረጉ ሰዎች የፖለቲካ ጥቅም ያረጉታል። እሱ የማይካድ ነገር ነው፣ ያለ ነገር ነው። እና እንደ እኔ ግምት ቅድም የጠቀስከውና ከዛም ደግሞ በተጨማሪ የኢትዮጵያ ታሪክ የመቶ አመት ታሪክ ነው የሚልም ተሰራጭቶ ነበረ። እነሱ አባባሎች በአሁኑ ጊዜ አንድም የሚተነፍስ ወይም ደግሞ እንደዛ ነው ብሎ ፍንጭ ይዞ እንዲከራከር ያለ አይመስለኝም እና እነሱ በጊዜው የተደረጉ ፍተቶች ናቸው። በአሁኑ ጊዜ የተረዱት ይመስለኛል። ጠቀሱትን ያልቃቸው ትክክል አልነበሩም። ከዚህ በፊትም አንድ ውይይት ውስጥ፣ ሙግት ውስጥ ገብቼ ነበረ። ምክንያቱም አክሱም እንደነ ኪሲማዩ እንደነ ሞቃዲሾ ሲቲ ስቴት ነው እንጂ ኤምፓየር አልነበረም ተብሎ ብዙ በኢትዮጵያ ውስጥ ባሉ ጋዜጦች ላይ ክርክር ተደርጎ ነበረ። በኋላ ምንድን ነው የተባለው? አይደለም ሲቲ ስቴት አይደለም ኤምፓየር ነው። አሁን እኮ እኛ የምናወራው የአክሱምን ስርወ መንግስት እንኳን ብንወስድበት ጊዜ ቅድም እንዳልኩ ሀያ ሀያ አመት እንኳን ቢገዙ ወደ ሰላሳ ነገስታት ነበሩ። የምናወራው ስድስት መቶ አመት ነው። ቀላል አይደለም። በጣም ረጅም አመት ነው። እንግዲህ ከዛ በፊትም ያው ከዚህ በፊት ዶክተር ላፒሶ በደንብ አድርገው እንዳስረዱት የደአማት ስርወ መንግስት አለ። ከደአማት በፊትም ደግሞ ይኖር አይኖር ገና እኮ ኤግዞስቲቭሊ ሁሉንም ጥላት አላደረግንም። እንደውም እኛን እኛ የሚያሳየን ምንድን ነው ብለን በምንጠይቅበት ጊዜ ረጅሙ ታሪካችን በጣም ረጅምና እጅግ ሀብታም የተወሳሰበ ነው። ግን ሀብታም የሆነ ታሪካችን እንግዲህ እዛ ታሪክ ውስጥ ግድፈት የለውም በማለት አይቻልም። ግን የአክሱምን ሐውልት ኤትኒካይዝ ልናረገው አንችልም። አክሱምን ሐውልት ግን ሁላችንም እንደ አርማ አድርገን ልንጠቀምበት ግን እንችላለን። ማን ነው ትግራይን የትግራይ ቋንቋ ተናጋሪዎች ብቻ ያደረገው? ይህ ትክክል አይደለም። እኔ እዛ ኮ ነው የምኖረው። ብዙ ህዝቦች እኮ አሉ። እዚህ ኢሮቦች አሉ፣ ትግራይና በስራ ወሰን ያሉ ጥንታዊ ሰዎች፣ ጥንታዊ ህዝቦች እና ሲምባ ተራራ ያሉበት እና ያንን በምንወስድበት ጊዜ እነ ኩናማን በምንወስድበት ጊዜ እነ ሳሆ ጥንት ህዝቦች ናቸው። አፋሮች እኮ አሉ። ሰርቴን ፖርሽን ኦፍ ትግራይ አፋርን ይጨምር ነበር እኮ እነዚህን ሁሉ በምንወስድበት ጊዜ ይሄ ታሪክ ጀስት ሳምሃው አሁን አንዱ አፐር አንድ ስላለው የእኔ ታሪክ ብቻ ነው ያንተ አይደለም መባሉ እኔ ትክክል አይደለም። አይ ቲንክ ያ በዛን ጊዜ እንደዛ ያሉትን ሂሳቡ ይመስለኛል እና በአሁኑ ጊዜ ያንን ክርክር የሚያቀርብ የለም። እና እንግዲህ ቅድም እንዳልኩ ታሪክ በተዛባ መልኩ ጥቅም ላይ ሊውል ይችላል። ይህንን ደቡብ አፍሪካም አይተናል፣ ዩናይትድ ስቴትስ ኦፍ አሜሪካም አይተናል። አሁን እኮ በቅርብ ነው የጥቁሩ ታሪክ በትክክል መጻፍ የጀመረው። እና አሁንም እኛ ጋር እንግዲህ ምንድን ነው አንደኛ ከጠባብነት መቆጠብ ያለብን ይመስለኛል። ሁለተኛ ታሪኩ በጣም ረጅም ስለሆነና የተወሳሰበ ስለሆነ ህዝቦቻችን ደግሞ ከቦታ ቦታ በየጊዜው ይዘዋወራሉ። አንዱ ቦታ የሰፈረው ወደ ሌላ ቦታ ይሄዳል በተለያየ ምክንያት። በዛ ምክንያት በጣም ረጅም ታሪክ ያለን ስለሆን እና እነዛ ታሪኮች ደግሞ በተለያዩ መንገድ ዶክተር ላጲሶ እንዳሉት የተሳሰሩ ስለሆኑ ቶሎ ብለን አጥብበን ራሳችንን ከዚህ በጣም አኩሪ ከሆነ ታሪክ ማግለሉ ትክክል አይደለም። ግድፈቱንም ጨምረን ምክንያቱም ግድፈቱ ምንድን ነው በታሪክ አንደኛ ፋክቶቹን ሰብስበን፣ ሁለተኛ ውይይት አድርገን ልክ ሳውዝ አፍሪካ እንዳደረጉ ሪኮንሲሌሽን፣ በተለያየ መልክ መባል ያለበትም ብለን ወደፊት ልንራመድ የሚያስችለን ታሪክ ነው።